የወጣቶች ዓለም ጅቡቲ ውስጥ የሚገኙ ሶስት የስደተኛ መጠለያዎች ከተዘጉ በኋላ የአሊአዴ የስደተኞች መጠለያ ብቸኛውና ትልቁ ነው። በዚህ መጠለያ ከ15 ሺ በላይ ስደተኞች ይኖራሉ። አብዛኞቹ ሶማሊያውያን ናቸው። ሲቀጥልም ኢትዮጵያውያንና ኤርትራውያን ይገኙበታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ከመጠለያው ወደ ኢትዮጵያ መመለስ የሚፈልጉት ኢትዮጵያውያን ቁጥር 850 ደርሷል። ከእነዚህ መካከል የ17 ዓመቱ ሳሙኤል ይገኝበታል። አዎ፣ እዚሁ ነው ተወልጅ ያደግኩት ጅቡቲ። ከጅቡቲ 130 ኪሎ ሜትር በግምት ርቆ በሚገኝ አሊያዴ በሚባል ስደት ካምፕ ውስጥ ነው ያለው። የአስረኛ ክፍል ተማሪ ነው። በእንግሊዝኛ በሶማሌኛና በአረብኛ ቋንቋ የሚሰጠውን ትምህርት ከታተላል አሁን የሚፈልገው ግን ወደማያውቀው የወላጆቹ ሀገር ኢትዮጵያ መሄድ ነው። አባቴ እንደምለው ያው እዚህ ብዙ አመት ኖረናል። እዚህ ተወልጄ ነው እዚህም የተማርኩት እና ከዚህ በኋላ ከአባቴ ጋራ ወደ ሀገር ነው መመለስ የሚፈልገው እና እስካሁን አባቴ ከሌሎች ጓደኞቹ ጋራ ያው አመልክቶ እየጠበቀ ነው። ግን የእች ሲያር ምንም መልስ አልሰጠንም እና ትምህርትም እዚህ የሚሰጠው ትምህርት ሰርቲፍኬትም የለውም፣ ምንም ማስረጃ የለውም። ዝም ብለን ክፍል መቁጠር ነው። በዛ ላይ ትምህርት ጥራትም የለው እና በብዙ ነገር በዛ ላይ በጣም በረሃ ነው እና ለእድገትም በጣም በጣም የማይመች ቦታ ነው። እርግጥ እኔ ሌላ ሀገሬን አላውቀውም፣ ግን አባቴ እንደምነገር ወይ ደግሞ ከሚዲያም እንደማየ ያው የተመቻቸ ወይ ደግሞ ጥሩ ሀገር በአሁኑ ሰዓት ደግሞ ጥሩ መንግስት እንዳለ ነው ማየውም ከሚዲያውም ከሶሻል ሚዲያ እና ስለዚህ እኔ አሁን የምፈልገው ከአባቴ ጋር ተመልሼ ከአገር ቤት ትምህርቴን ተምሬ የተሻለ ነገር ለመሆን ነው፣ የተሻለ ቦታ ለመድረስ። የሳሙኤል ጎረቤት የሆነችው አጽናፈ ወርቅም ትመኛለች። የአስራ አራት አመቷ ታዳጊ ተወልዳ ያደገችው እንደ ሳሙኤል እዛው የአሊ አዲ የስደተኛ መጠለያ ካምፕ ነው። እሷስ ለምን ወደ ኢትዮጵያ መሄድ ፈለገች? ነው ያለው ትምህርትም የለም። አባቴም እዚሁ ነው የሞተው። እናቴም በሽተኛ ናት። ይኸው እዚሁ አገር ስለሆን ነው ስለዚህ ኢትዮጵያ ሂጄ ቢያንስ ሕክምና ካለ እናቴን የማሳከም ተሳክብ የቀረን ነገር የለም እዚህ። ስለዚህ ኢትዮጵያ ብሄድ። አጽናፍ ወርቅ ወደ ኢትዮጵያ ለመመለስ ተመስግበን እየጠበቀን ነው ትላለች። መሄድ ከቻሉ ማጋ ብለው ነው የሚሄዱት። ማንም ዘመድ ስለሌላት በቃ ሚዛን ተፈሪ ብላ ነው የምትዘገበች። እናትሽ በምን ምክንያት ነበረ ከኢትዮጵያ ወደ ጅቡቲ ሄዱት? ህክምና አገኛለሁ ብላ ስደት ገባች። የባሰው በሽተኛ ሁና ልትወጣ ነው። በአሁኑ የአሊ አዲ የስደተኞች መጠለያ ከተመሰረተበት እንደ አውሮፓውያን አቆጣጠር ከሺህ ዘጠኝ መቶ ዘጠና አንድ ዓ ም አንስቶ በዚሁ መጠለያ የሚኖሩት አቶ አሰፋ እንዴት ወደዚህ አካባቢ እንደመጡ ያስታውሳሉ። ያኔ እንግዲህ እኔ እንትን ወታደር ነበርኩኝ። ያው ሰሜን ክፍል ነበርኩ። አሰብ የሚባል አካባቢ ነበርኩ። ከዛ ከአሰብ ያው በዛው በጦርነቱ ወደዚህ መጣን። በወቅቱ ወደ ሀገር ቤት መግባት አልተቻለም። በዚህ ምክንያት ያው እዚሁ ለጊዜው ነበረ እንግዲህ የመጣ ነው እንትን ያልኩት በኋላ እየቆየ እየቆየ የመንግስትን ሁኔታ ስናይ መንግስትን ምህረት የሚያደርግም አይደለም ጭራሽ የህወሀት መንግስት ያው ማደን ሲጀምር እኛም እንግዲህ ወደዛ መሄዱ ዕድል ያከተመ ነው ብለን ያው ተስፋ ቆርጠን ቆጫል። ይህንኑ አይተው ዩኤንኤችሲአር ሬት ለተወሰነ ሰው የተወሰኑ ሰዎችን ሪሰትልመንት አድርገው ወደ አሜሪካ፣ ካናዳ እና እንዲሁም አውስትራሊያ መሰለኝ ሶስት አራት ሀገሮች ከስዊድን ጋር የተወሰኑ ሄደዋል። ሌላው የቀረ ነው። ያው እንዲሁ በቢሮክራሲ በቃ እንዴት እንደምነግርሽ አላውቅም። በቃ ነገ ተነገ ወዲያ እንደዚህ እናደርጋለን እንደዚህ እንደዚህ ሲሉ ሲሉ ሲሉ ያው እዚህ ደረጃ ላይ ያደረሱን፣ እግዚአብሔር ይመስገን። አሁን ጥሩ መንግስት ተፈጥሮልናል። ሪፓትሪዬሽን ብለን ጠየቅናቸው። እሺ አሉ። ፎርም ሁሉ ሰጡን፣ ሞላን። ዓመት ከምናምናችን ነው። ዓመት ከምናምን ኢትዮጵያኑ ከመጠለያው መውጣት የሚፈልጉበትም ሌላው ምክንያት ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በምህጻሩ ዩኤን ኤችሲአር የሚያገኙት ድጋፍ በቂ ባለመሆኑ እንደሆነ አቶ አሰፋ ይናገራሉ። ምንም ነገር የለም። ያው ከሬሽን ውጭ ያው የተወሰነ ዘጠኝ ኪሎ ዱቄት በወር አንድ ሳሙና፣ አምስት መቶ ግራም ዘይት፣ አምስት መቶ ግራም ስኳር። ይሄ በግራም በቃ የሚታወቁ እነዚሁም በሰው ማለት ነው፣ በሰው ከዚህ ውጭ ምንም ያደርግልን ነገር የለም። መጥቶም አያነጋግረንም። መጨረሻ ያነጋገሩም በሁለት ሺ አራት አመተ ምህረት ነው። በሁለት ሺ አስራ አራት የኢትዮጵያ መንግስትን ስለ ማግኘት ያደረጋችሁት ሙከራ ነበር? ምንም አልሞከርንም። ምክንያቱም ከኢትዮጵያ መንግስት ጋር ያው ብዙ መገናኘት አልፈለግንም። ምክንያቱም በኤች ሲያር በኩል መገናኘት ነው እኛ የፈለግ ነው። በዩኤን ኤች ሲያር በኩል እኛው ምክንያቱም ዝም ብለን ወደ ሀገራችን እንሄዳለን እንበል እንጂ የት እንደምንሄድ እራሱ ማናቅበት አገር ተለውጠዋል። ብዙ በቴሌቪዥን እንደምናየው ብዙ ህንፃዎች ተሰርተዋል። ብዙ ነገር ተገንብተዋል። የድሮ ቤቶች ፈርሰዋል። አሁን ምንም በእውነት ስለ ሀገራችን የምናውቀው ነገር የለም፣ እና ሄደንም የት እንደምንኖር እራሱ አናቅም። እውነት ለመናገር የት እንደምንኖር አናቅም። ስለዚህ አሁን ዩኤንኤችሲአር ከመንግስት ጋር አገናኝቶን መንግስትም ተቀባይነት ተቀብሎን ሪሰት እንድናደርግ ነው ትልቁ ጥያቄያቸው። ሽመለስ ቅርብ በሚባል ጊዜ ወደ ስደተኞቹ ጣቢያ ከገቡት መካከል ነው። ይሁንና አስር ዓመት እዛው አስቆጥሯል። ከኢትዮጵያ የወጣው የሀገሪቱ ፖለቲካ ስላላስደሰተው እንደነበር ይናገራል። አሁን ግን እሱ እንደሚለው ሁኔታዎች ስለተሻሻሉ መመለስ ይፈልጋል። ወዴት እንደሚሄድ ግን አያውቅም። አሁን ከነበርኩበት ከተማ የወጣው ረጅም ጊዜ ሆነ ነው አሁን እዛ ስመለስ የእናቴ ቤት ተዘግቷል ብሏል ብሏል እና የት ነው የሚሄደው? ስለዚህ ከመንግስት ጋር በኢትዮጵያ ጋር ምናምን ተነጋግረን በዛ መልኩ ለመሄድ ስን የምንፈልግ ነው፣ በዚህ በሪፓትሬሽን የሚባለው ምክንያቱም ሄደሽ እዛም ሌላ ስደት መሆን ነው። በጅቡቲ የዩኤንኤችሲአር ተጠሪ የሆኑት አብዱላይ ባሪ ለዶይቼ ቬለ ዲደብልዩ እንደ ገለጹት መስሪያ ቤታቸው ኢትዮጵያውያኑ የሚመለሱበትን መንገድ እያመቻቸ ይገኛል ሶን ል ንድ ፊ ስ ኢትዮጵያ ሌቨል ጋር በቅርቡ ሁለት መቶ ሀምሳ ሰዎች ይመለሳሉ። እስካሁን ድረስ በኢትዮጵያ መንግስትና በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን መካከል ውይይት ሲካሄድ ነበር። አሁን ግን የኢትዮጵያ መንግስት ስደተኛ ለሆኑት እውቅና ሰጥቷል። ምክንያቱም ሁለት አይነት ቡድኖች ናቸው እዚህ የሚገኙት። አንዳንዶቹ ተቀባይነት ያገኙ ስደተኞች ሲሆኑ፣ ሌሎቹ ደግሞ አሁን ድረስ ጥገኝነት ጠያቂዎች ናቸው። በጅቡቲ ፖሊሲ መሰረት ደግሞ ሁሉም ጥገኝነት ጥያቄዎች በቅድሚያ ስደተኝነታቸው እውቅና ማግኘት ይኖርበታል። እስካሁን 850 የሚጠጉ ኢትዮጵያውያን መመለስ እንደሚፈልጉ ተናግረዋል። በስደተኝነት እውቅና ያገኙት ግን 250 ያክሉ ብቻ ናቸው። እነዚህ ሰዎች በቅርቡ በሚቀጥለው ወር መጀመሪያ እንዲመለሱ ነገሮችን እያሰናዳን እንገኛለን። የዩኤንኤችሲአር ተጠሪው ስደተኞቹ ወደ ኢትዮጵያ ሲመለሱ በትክክል ወዴት እንደሚሄዱ ባያውቁም ወደ የተለያዩ አካባቢዎች እንደሚላኩ ሰምተዋል። እስካሁን መመለሳቸው የተጓተተበትን ምክንያት ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ ነው ብለዋል። እስካሁን የዘገየበት ምክንያት መንግስት ሰዎቹ የሚመለሱባቸው አካባቢዎች ደህንነታቸው የተረጋገጠ መሆኑን ማጣራት ስለፈለገ ነው። እንደምታውቁት ኢትዮጵያ ውስጥ በአንዳንድ አካባቢዎች ግጭት አለ። አሁን ግን ሁለት መቶ ሀምሳ ሰዎችን መላክ እንደምንችል አረጋግጠውልናል። እነዚህ 250 ኢትዮጵያውያን አብዛኞቹ በቤተሰብ ደረጃ ያሉ ሲሆኑ አንዳንድ በተናጥል ያሉም እንደሚገኙበት የዩኤንኤችሲአር ተጠሪ አብዱላይ ባሪ ገልጸዋል። በጉዳዩ ላይ ጅቡቲ የሚገኘውን የኢትዮጵያ ኤምባሲን ለማነጋገር ያደረግነው ጥረት ባይሳካም ኤምባሲው በሳምንቱ መጀመሪያ በፌስቡክ ገጹ ላይ ይፋ እንዳደረገው ጅቡቲ ውስጥ በጸጥታ ኃይላት ተይዘው ከነበሩ ኢትዮጵያውያን መካከል 23 ያህሉን ሰኔ 6 ቀን 2011 ዓ.ም ወደ ሀገራቸው እንደተመለሱ ገልጿል። በተለይ የኢትዮጵያው ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ በፖለቲካና በተለያዩ ምክንያቶች ከሀገር የወጡ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው። አብዛኞቹም ወጣቶች ሲሆኑ በቁጥጥር ስር ውለው በየእስር ቤቱ ለአመታት ሲሰቃዩ የነበሩና አሁን በመንግስት ድጋፍ ወደ ሀገራቸው የተመለሱ ናቸው። ከአራት ወር በፊት ከ800 በላይ ኢትዮጵያውያን ከታንዛኒያ ሲመለሱ፣ ከሳውዲ አረቢያ ደግሞ ልክ የዛሬ ወር የኢትዮጵያ ውጭ ጉዳይ ሚኒስቴር እንዳስታወቀው በምህረት አዋጅ ከሳውዲ አረቢያ እስር ቤቶች የተለቀቁ 1085 ኢትዮጵያውያን ወደ ሀገራቸው ገብተዋል። ጠቅላይ ሚኒስትር አብይ የሱዳን ተቀናቃኝ ኃይላትን ለመሸምገል ካርቱም ደርሰው ሲመለሱም እንዲሁ ከእስር ቤት የተፈቱ ሰባ ስምንት ኢትዮጵያውያንን ይዘው መመለሳቸው ተዘግቧል። ከጅቡቲ የአሊያዴ ስደተኞች ጣቢያ ወደ ሀገራቸው መመለስ ስለሚፈልጉ ኢትዮጵያውያን ሁኔታ የቃኘው የዛሬው የወጣቶች ዓለም ዝግጅታችን በዚሁ ይጠናቀቃል። ለዝግጅቱ ልደታ አበበ ነኝ። ጤና ይስጥልኝ።